በሐዋሳ ከተማና አካባቢዋ የሚኖሩ የኮሬ ማህበረሰብ አባላት እዚህ ሐዋሳ ላይ ተሰባሰቡት በደቡብ ክልል አማሮ ወረዳ እየደረሰ ነው ባሉት ጥቃት ላይ ለመወያየት መሆኑን የስብሰባው አስተባባሪዎች ገልጸዋል። በተዘጋጀው የውይይት መድረክ ላይ አቶ አማኑኤል አብደላም ከቅርብ ወራቶች ወዲህ በአካባቢው በሚንቀሳቀሱ ታጣቂዎች በኮሬ ማህበረሰብ ላይ እየደረሰ ይገኛል ያሉትን ጥቃት አሃዛዊ መረጃዎችን በመጥቀስ ገለጻ አድርገዋል። ቀደም ሲል በደቡብ ክልል አማሮ ወረዳና በኦሮሚያ ክልል ጉጂ ዞን አዋሳኝ ድንበሮች ላይ አልፎ አልፎ በሳርና በውሃ ሽሚያ ይከሰቱ የነበሩ ግጭቶች በባህላዊ መንገድ ይፈቱ እንደነበር የጠቀሱት አቶ አማኑኤል ከቅርብ ወራቶች ወዲህ ግን በታጠቁ ኃይሎች አማካኝነት በሰው ሕይወትና አካል ላይ እየደረሰ የሚገኘው ጉዳት ግን የተለየ ባህሪና ዓላማ ያለው ነው ብለዋል። ምክንያቱም ይሄ ጉዳይ የውሃና የመሬት ወይም የሳር ቢሆን የአርሶ አደር ሆኖ ይቀር ነበረ። በቀላሉ ይፈታ ነበረ፣ መፍትሄ ያገኝ ነበረ እንደዛ እንዳይዘልቅ ደሊብሬትሊ እየተሠራ ስለሆነ ጉዳዩ ከቀን ወደ ቀን እየተወሳሰበ ሊቀጥል ችሏል ማለት ነው። በዚህ ግጭት ምክንያት ከምዕራብ ጉጂ ከምስራቅ ጉጂ ከተፈናቀሉት ባሻገር 16 ቀበሌ ነው የተጎዱት ማለት ነው። ስለዚህ በዚህ 16 ቀበሌያት ላይ የደረሱትን ችግሮች ስንመለከት በቁጥር በሚገለጽ ዘጠና ሁለት ወንድ፣ ሁለት ሴቶች በጠቅላላ 94 ሰው ሞቷል። ከዚያም በዘለለ የአካል ጉዳትን ስንመለከት 111 ወንዶች፣ 3 ሴቶች አካለ ስንኩል ሆነዋል። ዳግም ተነስተው አርሰው ላይ በሉ ዘርተው ላይ ቅሙ ወልደው ላይ ስሙ ማለት ነው። በወረዳው እየተፈጸመ ነው የተባለው ጥቃት የአንድን ማህበረሰብ አባላት በህይወት የመኖር መብትን የማሳጣትና ሙሉ በሙሉ ከአካባቢው የማጥፋት ሙከራ ነው የሚሉት ሌላው የውይይቱ ተሳታፊ አቶ ደያሞ ዳሌ በበኩላቸው ይህም ጭካኔ የተሞላበት ብቻ ሳይሆን ከዘር ማጥፋት ድርጊት ተጋ ጋር የሚቀራረብ ነው ብለዋል። እውነቱን ለመናገር አሁን ቀውሱን በዓለም አቀፍ ህግ የምንገልጸው ዝም ብሎ ቀውስ በሚል ሳይሆን ጄኖሳይድ በሚል ነው የሚገለጸው። ለሁለት ዓመት መንግስት ባለበት ሀገር መንገድ ተዘግቷል። በተዘጋው መንገድ 16 ቀበሌዎች ሙሉ ለሙሉ ወድመዋል። ምናልባት ብዙ ጊዜ በሚዲያም ቀርቧል ከአሁን በፊት ትምህርት ቤቶች፣ ጤና ተቋማት፣ የቤተ እምነቶች ጭምር ወድመዋል። እዛ አሁን በተዘጋው መንገድ ላይ እንደገና ላይ ድረስ እየተሄደ ሰው ይገደላል ሰው ይገደላል። እርምጃ አይወሰድም፣ መንገድ አይከፈትም እና እየደረሰ ያለው ነገር ስትገልጸው ቀውስ ሳይሆን ጀኖሳይድ ነው። ይሄ በምንም አይነት ክራይቴሪያ የጀኖሳይድ ክራይቴሪያ ያሟላል። አማሪው እየተፈጸመ ያለው ነገር የዘር ማጥፋት የምንለው ነው። ኤትኒክ ክሊንሲንግ አለው። ያው በአለም ላይ እንደዚህ አናሳ ማህበረሰቦች ላይ የሚደርስ አይነት ተመሳሳይ ነገር አድርገን ነው የምናየው እና በጣም ከባድ ነው። የውይይቱ ተሳታፊዎች በቀጣይ መንግስት በአካባቢው የሚንቀሳቀሱ የታጠቁ ኃይሎችን ትጥቅ እንዲያስፈታ ተፈናቃዮችን ወደ ቀድሞ ቦታቸው እንዲመልስና የህይወት መጥፋትና የአካል ጉዳት ለደረሰባቸው ዜጎች ካሳ እንዲከፍል ጠይቀዋል። እኛ እንግዲህ እንደ ኢትዮጵያዊ ዜጋ ሁሉም ሰው እንዲያደርግ የምፈልገው መንግስት የዜጎችን መብት የመጠበቅ ኃላፊነት መወጣት አለበት። ታጣቂ ኃይሎችን ከዛ አካባቢ ማሸነፍ አያቅተው የሚል አለን። ወለጋ ውስጥ ገብቶ ትጥቃቸውን አስፈትቷል። እዚህ ግን እጅ አንሰጥም ብለው አልሰጠም። ስለዚህ መጀመሪያ እነሱን አስነስቶ መንገድ ይክፈት፣ ቀጥሎ ለህግ ያቅርባቸው፣ በሶስተኛ ደረጃ ተፈናቃዮችን ወደ ቦታቸው ይመልስ እና ካሳም ይክፈላቸው። የፈረሱ ትምህርት ቤቶችንም መልሶ ይገንባ። እንደ ማንም ዜጋ ሰብአዊ መብታቸውን ያስከብር። በደቡብ ክልል አማሮ ወረዳ ከባለፈው ዓመት መግቢያ አንስቶም በሰዎች ህይወትና አካል ላይ ከደረሰው ጉዳት በተጨማሪ ከ25000 በላይ ነዋሪዎች ከአካባቢው መፈናቀላቸውን ከወረዳው መስተዳድር የተገኘው መረጃ ያመለክታል። በወረዳው እየተፈጸመ ይገኛል በተባለው ጥቃት ዙሪያ እስካሁን ከደቡብ ክልልም ሆነ ከፌዴራሉ መንግስት የተሰጠ ዝርዝር መግለጫም ሆነ ማስተባበያ የለም። ለዲደብልዩ ዘገባ ሸዋን ግዛወጋየው፣ ሐዋሳ።